የኢትዮጵያ ሳተላይት ቴሌቪዥን በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ውጡ በሚለው ወሬ እየተሰቃዩ መሆናቸውን ገለጡ በማለት ያስተላለፈው ዜና ከእውነት የራቀ ነው ሲል የዞኑ ኮሚኒኬሽን ጽህፈት ቤት ለቪኦኤ አስታውቋል። ቃላቸውን ለቪኦኤ የሰጡ ሁለት የዞኑ ነዋሪዎች በበኩላቸው በሰላም የዘወትር ተግባራቸውን እየፈጸሙ መሆናቸውን ተናግረው ስለ ጉዳዩ የሰሙት ከአካባቢው አመራር መሆኑን ይገልጣሉ። የኦሮሚያ ክልላዊ መንግስት የኢሳትን ዘገባ አስተባብሎ የሐሰት ዜናን በማሰራጨት ወንጀል ክስ እንደሚመሠረትበት አስታውቋል። የኢሳት ዋና ሥራ አስፈጻሚ ኢንጂነር ሳራ አንታሮ በበኩላቸው ጥያቄዎቻችሁን በጽሑፍ ለኤዲቶሪያል ቦርድ አቅርቡ ማለታቸው ተገልጧል። ናኮር መልካ ነው፣ ዝርዝሩን ከነቀምቴ ላከልን አቶ አህመድ ታደሰ በቄለም ወለጋ ሀዋገላን ወረዳ የመቻራ ቀበሌ ነዋሪ ናቸው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃቸው ውጡ በሚል ዜና በሚሉ ኃይሎች እየተሰቃዩ እንደሆነ የሚገልጸውን ዜና ያዩት ከማህበራዊ ድረገጽ መሆኑን ነው ለአሜሪካ ድምፅ የተናገሩት። በቀበሌያቸው የሚገኙ የአማራ ተወላጆችንም ሆነ ሌሎችን ህዝቦች የነካ አካል እንደሌለና የዘውትር ተግባራት እየከወኑ መሆናቸውን ገልጸዋል። አደጋ በእኛ አካባቢ ውስጥ ሰውነት አልተከሰተ የሚባለ የሚወራ ወሬ ማለት ነው። እስካሁን በእኛ በኩል ስላልተከሰተ ይሄ ከእውነት የራቀ ነው እንላለን። ከሩቅም ሰው ቢሆን የሰሙት ነገር አለ? ስለዚህ ጉዳይ የለም፣ የለም አልሰማሁም። የሰዲ ጨንቃ ወረዳ ጨንቃ ከተማ ነዋሪ አቶ ሀብታሙ ዳዊት መረጃውን ገና ከኔ መስማታቸውን በመናገር ከእውነት የራቀ ነው ብለዋል። እርሳቸውም ሆኑ ሌሎች ህዝቦች ለዘመናት ተከባብረው በፍቅር የኖሩ መሆናቸውን ይናገራሉ። ይሄ አሁን እንደው ማለት ለእኔ አዲስ ነገር ነው። ለምን ብትለኝ እኔ የመጣሁት እዚህ ሀገር ምሳሌ በሰባ ሰባት ዓመተ ምህረት ነው የመጣሁት በሰባ ሰባት ቤተሰቦቼ ነው ወደ ወለጋ ፍለጋች መጣ እንደገና እነሱን አጥቼ ዳንካ የለም ነው በጆሮም ተፈጨማላው ሰው ለሰው ይከባበራል።

ሰዮ ሀዋ ገላን ጋው ቄቤ አንፊሎ እና ሌሎችም ሰባት ወረዳዎች የአማራ ተወላጆችን ጨምሮ ሌሎችም የአገሪቱ ሕዝቦች ከኦሮሞ ሕዝብ ጋር በሰላም እየኖሩ መቆየታቸውን አስታውሰው፣ በኢሳት ተላለፈ ስለተባለው ዜናም ተከታዩም ብለዋል። በዜናችን ውስጥ በተለያዩ ወረዳ ውስጥ የአማራ ብሔር ይኖራሉ የአማራ ተወላጅ የሆኑ ሁሉ በመልካም መንገድ ስራቸውን እየፈጸሙ ነው እንጂ እንዲህ አይነት ድርጊት በዞናችን የተፈጸመ ሌላ የለም። በክልል ወለዳ ዳለባበራም ወረዳ ቃቄ ከተማ ይኖራሉ። እዛም የወረዳ መንግስት ኮሚኒኬሽን እዛ ወደ ተጣርተዋል ይህ ነገር እንደሌለ ነው። ሰየ ወረዳ ጉጤ የሚባልም እዛ አካባቢ ይኖራሉ። እዛ ሜዴናል አላየንም። እንዲሁም በፍለ ወረዳ ሙጊ ከተማ ሄነችም እንዲሁም አሽ ከተማም ይኖራሉ። እዛም እንደ አይነት ነገር የተደረገ ነገር የለም። ሀሰት ወሬና ከእብነት የራቄ ማሆኑ ማግለጽ ፈልጋለን። ይሄ ማረጃ ውሸት የሆነና ከእውነት የራቀ ስለሆነ የኦሮሞን ብሔርም ሆነ የአማራ ብሔር በዚህ ወሬ ችግር ውስጥ እንዳይገቡ ማሳሰብ ይፈልጋለሁ። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን በበኩላቸው ህዝብን ከህዝብ ለማጋጨት ያለመ ሲሉ ይፈርጁታል። የዴሳት ሚዲያ በኦሮሚያ ክልል ለመለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ወጡ በሚሉ ኃይሎች እየተሰቃዩ መሆናቸውን ገለጹ በማለት ያሰራጨውን ዘገባ ፍጹም ስፈት እና ከእውነት የራቀ ዘገባ ነው። ምክንያቱም ያሰት መረጃ በማሰራጨት የህዝቡን አብሮ የመኖር እሴቶችን ለመሸርሸር መሞከር ኃላፊነት የጎደለው ጸያ ስራ ሆኖ ነው እኛ የምንረዳ። ይህ መረጃ ሆን ብለው ህዝብን ከህዝብ ለማጋጨት የሚደረጉ ሙከራሽ ናቸው ብለን ነው የምንወስደው። ይህም ህገወጥ ድርጊት ነው፣ በህግ የሚጠየቅ ጉዳይ ነው እና ወደ ክስ እንገባለን። ምንም የሚያገደን ነገር የለም። ምክንያቱም ይሄ የክልሉን ህዝብና የክልሉ መንግስት ላይ የተቃጣ አልባልታ ስለሆነ ይህን በህግ እንጠይቃለን። የኢሳት ኢትዮጵያ ዋና ስራ አስፈጻሚ ኢንጂነር ሳባ ታሮንት ስለ ጉዳዩ ጠይቄያቸው ተከታዩን መልስ ሰጥተውኛል። የተዘገበ ዘገባ ላይ ያላችሁን አስተያየት በጽሁፍ በኤዲቶሪያል በኩል ልልኩልን ይችላሉ እና ከዛ በኋላ ያው የኤዲቶሪያልስ በሚመለከ ኤዲቶሪያል ተመልክቶት ተመልክቶት ምላሽ ሰጥበታል። ከኢሳት ኤዲቶሪያል ስለጉዳዩ የሚሰጥ መልስ ካለ ተከታትዬ የማቀርብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ